ትኩረት በአፍሪካ ከጥቂት ዓመታት በፊት የተነሳው የአረቡ ዓለም የጸደይ አብዮት ጥቂት የአረብ አምባገነን መሪዎችን ያስነሳ ቢሆንም ህዝቦች የጠየቋቸው የዲሞክራሲ የነፃነት የፍትሕና የኢኮኖሚ ጥያቄዎች ግን ከቶም ቢሆን አልተመለሱም ህዝባዊ አብዮት ከተነሳባቸው አገሮች ምናልባት ቱኒዚያ ካልሆነች በስተቀር ሌሎቹ ከድጡ ወደ ማጡ በሚመስል ሁኔታ ህዝቦቻቸው ለተለያዩ ችግሮች ተዳርገው ይገኛሉ። በግብፅ ፕሬዝዳንት ሁስኒ ሙባረክን ስልጣን በቃወት ብሎ የተነሳው ህዝብ ለመጀመሪያ ጊዜ በተደረገ ምርጫ ፕሬዚዳንት ሞርሲን ወደ ስልጣን ቢያመጣም ብዙም ሳይቆይ ወታደራዊ መንግስት በመመስረቱ ህዝብ ዛሬም በወታደራዊ አገዛዝ ስር ወድቆ ይገኛል። ሶሪያና የመን ወደር የሌለው የህዝቦች ስቃይና መከራ የሚስተዋልባቸው የዓለማችን ምድሮች ሆነዋል ማለት ይቻላል። በሊቢያ ኮሎኔል ጋዳፊን ለማስወገድ ጣልቃ የገቡት ምዕራባውያን ኮሎኔሉን ቢያስወግዱም አገሪቱ ግን እስካሁን መንግስት አልባ እንደሆነች ነው። የነዳጅ ሀብት ባለጸጋ የነበረችው ሊቢያ ዛሬ በልዩ ልዩ የጦር አበጋዞች ስር ወድቃ ህግና ስርዓት ርቋ ትገኛለች። ይህ መንግስት አልባነቷና ለአውሮፓ ያላት ቅርበት ደግሞ በሺ የሚቆጠሩ የአፍሪካ ስደተኞች ለስደት ህይወት ህልማቸው መረማመጃ ትሆናለች በሚል ተስፋ መዳረሻቸው አድርገዋታል። በሊቢያ በስደተኞች ላይ የሚደርሱ ስቃይ መከራዎች ገበያ ወጥቶ ከመሸጥ እስከ ባህር ሰምጦ መሞት የሚደርሱ ተነግረው የማያልቁ ሰቆቃዎች ናቸው። ባለፈው ሳምንት ቅዳሜና እሁድ ብቻ 900 ስደተኞች በጀልባ ወደ አውሮፓ ሊገቡ ሲሞክሩ በነፍስ አድን ቡድኖች ሰምጦ ከመሞት ቢድኑም ሌሎች ግን መሞታቸው ተገልጿል። ሊቢያ የስደተኞች የስቃይ ምድር፣ በህይወት ቆርጦ ጉዞ የሚጀመርባት የምሬት መሬት እንደሆነች የምትቆየው እስከ መቼ ይሆን? የዛሬው ትኩረት በአፍሪካ ዝግጅት በሊቢያ ስላለው የስደተኞች ሁኔታና አደገኛው የባህር ጉዞ የሚቃኝ ይሆናል። አብራችሁን ቆዩ። የአውሮፓ ህብረት የስደተኞች ፖሊሲ በዓለም አቀፍም ሆነ በራሱ በአውሮፓ ህብረት ድንጋጌዎች የተገለጹትን የስደተኞች መብት በሚጥስ ሁኔታ ህዝባቸውን ለስደት ከሚዳርጉ መንግስታት ጋር ጭምር በመስማማት ስደተኞችን ወደ አውሮፓ እንዳይገቡ እያደረገ ነው በሚል ይተቻል። ከቱርክ ጋር የተደረገው ስምምነት ሚሊዮኖችን እዚያው ቱርክ እንዲቆዩ ያደረገ ሲሆን በአፍሪካም ማዕከላዊ መንግስት ከሌለባት ሊቢያ ጋር ሳይቀር በመስማማት ስደተኞቹን ወደ አውሮፓ እንዳይገቡ ለመከላከል ብቻ ሳይሆን የገቡትንም መልሶ ለመላክ ጥረት እንደሚያደርግ ነው የስደተኞች ድርጅቶች የሚወቅሱት። በሜዲትራንያን ባህር ላይ የተሰማሩ የህብረቱ ደንበር ጠባቂ ዘቦች ከሊቢያ ባህር በጣም ርቀው በመቆም ለአስፈላጊ ጥሪ ፈጥነው እንዳይደርሱ ተደርገዋል በማለት መንግስታዊ ያልሆኑ ድርጅቶች የህብረቱን ደንበር ጠባቂዎች ይከሳሉ። የደንበር ዘቦቹ ደግሞ መንግስት ያልሆኑ ሰብአዊ ድርጅቶች እስከ ሊቢያ ደንበር ድረስ መዝለቃቸው ስደተኞች አስተማማኝ ባልሆኑ ጀልባዎች ጉዞ እንዲጀምሩ እያበረታታቸውና ለአደጋ እያጋለጣቸው ነው በማለት ይወቅሳሉ። ያም ሆኖ ባለፈው ሳምንት ቅዳሜና እሁድ ብቻ የእርዳታ ድርጅቶችና የደንበር ዘቦች 900 ሰዎችን ሰምጦ ከመሞት ታድገው ጣሊያን እንዲገቡ ረድተዋቸዋል። ይሁን እንጂ ይህ የአውሮፓውያኑ ዓመት ከባተ ወዲህ ብቻ እንኳ ዘጠኝ መቶ የሚሆኑ ስደተኞች እርዳታ አጥተው ሰምጠው እንደሞቱ ነው የሚታወቀው። የአውሮፓ የስደተኞች ካውንስል ዋና ጸሐፊ ወይዘሮ ካትሪን ውላርድ የነፍሳድን ፕሮግራሙ የስደተኞችን ህይወት በተፈለገው መጠን እየታደገ አይደለም ነው የሚሉት። Well, I think it's not going well because I mean, 900 people have died already this year. የነፍስ አድን ፕሮግራሙ በተሳካ ሁኔታ እየተካሄደ አይደለም፣ ምክንያቱም በዚህ ዓመት ብቻ 900 ሰዎች ሞተዋል። ይህ በጣም ብዙ ቁጥር ነው። 900 ሰዎች በመሬት መንቀጥቀጥ ወይም በአሸባሪ ጥቃት ሞተው ቢሆን ኖሮ ከፍተኛ የዜና ሽፋን ይሰጠው ነበር በማለት ዓለም ለአደጋው ተገቢውን ትኩረት እየሰጠው እንዳልሆነ ገልጸዋል። በእርግጥ እስካሁን በህብረቱ የነፍስ አድን ዘቦችና መንግስታዊ ባልሆኑ ድርጅቶች አማካኝነት ካለፈው ጥር ወዲህ ብቻ የ36,000 ስደተኞች ህይወት ሊተርፍ ችሏል። ይሁን እንጂ እርዳታ የሚፈልጉ ሰዎች ቁጥር ሊጨምርና የሚሞቱ ሰዎች ማሀዝ ሊያድግ እንደሚችል ነው የሚታመነው። ለዚህ ምክንያቱ ደግሞ እንደ ወይዘሮ ካትሪን እምነት ወደ አውሮፓ የሚያስገቡት ሌሎች መስመሮች በመዘጋታቸው በርካቶች መነሻቸውን ሰሜን አፍሪካ ለማድረግ ስለተገደዱና ህገወጥ የሰው አዘዋዋሪ ነጋዴዎችም ትኩረታቸውን ወደዚህ ስላዞሩ ነው። ሊቢያ በአሁኑ ወቅት የሰው አዘዋዋሪ ነጋዴዎችና ወንጀለኞች መናኸሪያ በመሆን በሰው ልጆች ላይ ይፈጸማሉ የማይባሉ ወንጀሎች ሁሉ የሚፈጸሙባት ምድር እንደሆነች ነው የሚወጡ ዘገቦች የሚገልጹት። የመንግስታቱ ድርጅት የፈላሲ ህዝቦች ተመልካች ድርጅት አይኦኤም በቅርቡ ባወጣው ዘገባ እንደገለጸው በታጣቂ ቡድኖችና ግለሰቦች እጅ ወድቀው ያሉ ስደተኞች ቁጥር 20 ሺ ይደርሳል። በእነዚህ ቡድኖች ስር ያሉ ስደተኞች ይደበደባሉ፣ የፆታ ጥቃት ይፈጸምባቸዋል። ከዚህ አልፎም የተጠየቁትን ገንዘብ ማስገባት ካልቻሉ በግልጽ ገበያ ወጥተው ይሸጣሉ። ከዚህ አይነቱ ስቃይ ያመለጡትና ለሰው አዘዋዋሪ ነጋዴዎች መክፈል የቻሉት ደግሞ መሞቻቸው ይሁን አውሮፓ መግቢያቸው የማይታወቅ ትኬት ቆርጠው በሜዲትራንያን ባህር ጉዞ ይጀምራሉ። እንደ አንድ የአይኦኤም ባለሥልጣን አገላለጽ ሊቢያ እንባ እንደ ጅረት የሚፈስባት ሀገር ናት። ግን ይህ የሊቢያ የምድር ሲኦልነት እስከ መቼ ይቀጥል ይሆን? ወይዘሮ ካትሪን በሊቢያ የተረጋጋ ስርዓት እስካልተፈጠረ ድረስ ስቃው ሊቀጥል ይችላል በማለት ነው ስጋታቸውን የሚገልጹት። እንዳለ መታደል ሆኖ አሁንም በሊቢያ የመረጋጋት ምልክት አይታይም። በእኛ እምነት መደረግ ካለባቸው የመጀመሪያው በሜድትሪያን ባህር የሚካሄደው የነፍስ አድን ፕሮግራም መቀጠል ነው። ይህ ከሁሉም በላይ የላቀ ሰብአዊ ተግባር ነው። ከማጎሪያ ቦታዎች አምልጠው እንደ አይኦኤም በመሳሰሉ የስደተኛ ድርጅቶች መጠለያዎች የሚገኙትን ስደተኞችም መርዳት ይገባል። በእርግጥ ችግሩ በሊቢያ አንድ ማዕከላዊ መንግስት አለመኖሩ ነው። የሊቢያ ልዩ ልዩ ግዛቶች በተለያዩ ታጣቂዎች ቁጥጥር ስር ናቸው። ስደተኞች ይሰወራሉ፣ ለብዝበዛ ይዳረጋሉ ለመደፈርና ለመገደልም ይጋለጣሉ። ይህ ሁሉ ስቃይ እየደረሰና እየተሰማ ሰዎች ግን አሁንም ቀያቸውን ትተው አገራቸውን ጥለው በአደገኛ ጉዞ ጭምር ለስደት መንገድ ይገባሉ። በዚህም ምክንያት በዚህች አደገኛነቷ ተደጋግሞ እየተገለጸ ባለችው ሊቢያ አሁንም በየቀኑ በተለይ ከሳህራ በታች ካሉ የአፍሪካ ሀገሮች ስደተኞች ይገባሉ። ስደት፣ ጭቆና፣ ጦርነትና ረሃብ እስካሉ ድረስ የሚቀጥል እንጂ የሚቆም አይሆንም ነው የሚሉት የአውሮፓ የስደተኞች ካውንስል ዋና ጸሐፊ ወይዘሮ ካትሪን ስደተኞች ዓለም አቀፍ ተገን የሚሹ ሰዎች ናቸው። ከአፍሪካ በብዛት እየጎረፉ የምናያቸው ስደተኞች ከጦርነቶች፣ ከጭቆና፣ ከእስራት አምልጠው የሚሸሹ ናቸው። ብዙዎቹ የአፍሪካ ሀገሮች በተለይም ሰሜናዊ አፍሪካና የአፍሪካ ቀንድ አገሮች ጭምር ጦርነቶች ያሉባቸው እና አንዳንዶችም መንግስት አልባዎች የሆኑ ናቸው በማለት ሰዎች ለስደት የሚገደዱባቸውን ምክንያቶች ያስረዳሉ። እንደ ወይዘሮ ካትሪን አስተያየት ስደትን ወታደር በማቆም ወይንም አጥር በመገንባት ወይንም መልሶ በመላክ ማቆም አይቻልም። ችግሩን ከስር መሰረቱ ለመቅረፍ ግን መንግስታት ህዝቦችን በሚያፈናቅሉና ለስደት በሚያስገድዱ ችግሮች ላይ ማተኮር ይኖርባቸዋል። የፖሊሲ አውጪዎች ህዝቦችን ለስደት በሚዳርጉ ችግሮች ላይ ትኩረት እንዲያደርጉ ይፈልጋሉ። ጦርነቶችን ማስቆም አስፈላጊ ሲሆን፣ አውሮፓ ራሱ ጦርነቶችን ማመንጨት ማቆምም ይኖርበታል። ድህነትና ብልሹ አስተዳደር የመሳሰሉት ሰዎችን ለስደት የሚዳርጉ ችግሮችንም ማስወገድ ያስፈልጋል ብለዋል። እነዚህ የስደት ምክንያቶች ግን በተለይ በብዙዎቹ የአፍሪካ ሀገሮች በቀላሉ የሚወገዱ አይመስሉም። እንደ አውሮፓ ህብረት የመሳሰሉ ስደተኛ ተቀባይ ሀገሮችም የስደት ምክንያቶች የሚወገዱባቸው ቁም ነገሮች ላይ ትኩረት እየሰጡ አይደለም። እናም ብዙዎቹ የሰብአዊ መብት ተቆርቋሪዎች እንደሚሉት ስደት መቀጠሉ፣ የስደተኞች ስቃይም መሰማቱ የማይቀር ነው። አድማጮች በስደተኞች ችግሮች በተለይም በሊቢያ ስላለው የስደተኞች ሁኔታ የተዘጋጀው የዛሬው ትኩረት በአፍሪካ ፕሮግራም በዚህ ያበቃል። ደህና ሁኑ። የጋዜጦች አምድ እንደ አዲስ ነገር ከአፍሪካ እንደገና ስለ ረሃብና ስለ ጦርነት ስለ ስደትና ስለ ክትትል፣ ስለ ጥላቻና ስለ ዘረኝነት በአጉሪቱ መስፋፋት እዚህ አውሮፓና እዛ አሜሪካ በየዕለቱ እየታተሙ የሚወጡ ዕለታዊ ጋዜጣዎች እነዚህን ጉዳዮች እንደ አዲስ ነገር አንስተው መልሰው ለአንባቢዎቻቸው ሰሞኑን እነሱ መጻፉን መርጠዋል። ይህንኑ አሳሳቢ ጉዳይም የሮማው ሊቃነ ጳጳስ ቀዳማዊ ፍራንስስ አንስተው በዓለም ዙሪያ ለሚገኙ ከአንድ ቢሊዮን በላይ የሚሆኑት የካቶሊክ ቤተ ክርስቲያን ሃይማኖት ተከታዮች የትንሣኤ በዓልን ምክንያት አድርገው ሮም ላይ ባደረጉት የቡራኬ ንግግራቸው ሁኔታውን መለስ ብሎ አስታውሰው በዝርዝር ሄደውበታል። ይህንኑ መልዕክታቸውንም ትላልቅ የአውሮፓ ጋዜጣዎች ሰብሰብ አድርገው ለአንባቢዎቻቸው በዚህ ሳምንት መጀመሪያ ላይ አቅርበዋል። ደጋግመው ጳጳሱ ረሃብና ጦርነትን፣ ጥላቻና ዘረኝነትን፣ ግፍና በደልን ሸሽተው ከአፍሪካና ከሌላ ቦታ ከሶሪያ ስለሚሰደዱት ስደተኞችን ጉዳይ እሳቸው አንስተዋል። ለታገሽፒግል የሚባለው የበርሊኑ ጋዜጣ በግብፅ ሀገር ጸሎታቸውን ሲያደርሱ በሽብር ፈጣሪዎች በቦምብ እዚያው ቤተ ክርስቲያናቸው ውስጥ የተገደሉትን ምዕመናን አስታውሶ በየቀኑ ውሃ የሚበላቸውን የአፍሪካ ስደተኞችን አብሮ አንስቶ የረሀብተኛውን ቁጥር ከእስረኛው ጋር ጠቅሶ ይህን ሁሉ ግፍና በደል ከሞት የተነሳው ክርስቶስ እንዴት ዝም ብሎ ይመለከታል? የሚለውን የጳጳሱን ጥያቄ ከመልሱ ጋር አምዱላይ አስፍሮ ተስፋን አንቁረጥ የሚለውን ቃል አያይዞ አስቀምጦ ከአንባቢዎቹ ይሄው ጋዜጣ ደር ታገስ ሽፒግል ተሰናብተዋል። ፋይናንሻል ታይምስ የተባለው የታላቋ ብሪታንያ ጋዜጣ ደግሞ የአፍሪካን የመጠጥና የቢራን እንዲሁም የምግብ ማምረቻ ኩባንያዎችን መዳፋቸው ውስጥ ለማስገባት ስለሚጣደፉት ትላልቅ የአውሮፓ ድርጅቶች በዚህ ሳምንት ባወጣው አምዱ ላይ እነሱን ለማን እንደሆኑ ስማቸውን ጠርቶ ከአንባቢዎቹ ጋር አስተዋውቀዋል። የጆኒ ወከር እና የሃይኒከንን ስምም አብሮ በጋዜጣው ላይ ተጠቅሰዋል። ዘ ኒውዮርክ ታይምስ የተባለው የአሜሪካኑ ጋዜጣ ደግሞ በተራው ርዕስ አንቀጹን ሊቢያ ላይ በወንበዶች ተይዘው ለባርነት እንደ ጥንቱ ዘመን ስለሚሸጡት የአፍሪካ ስደተኞች ጉዳይ አንስተዋል። የስዊሱ ኖይሱሪሸ ሳይቱንግ በበኩሉ ቁጥራቸው በአፋጣኝ ሁኔታ ከፍ እያለ ስለመጣው የአፍሪካ ወጣቶች ጉዳይ መጽሐፉን በዚህ ሳምንት መርጠዋል። የስራ እድል ካላገኙ እነዚህ በብዙ ሚሊዮን የሚቆጠሩ ወጣቶች፣ ሰፋ ባለው ትንተናው መጪው ጊዜ እጅግ አሳሳቢ ነው ብሎ ሁሉንም ወገን አስጠንቅቋል። የአፍሪካ ሕዝብም ቁጥር አሁን ካለበት ከጥቂት ዓመታት በኋላ ጋዜጣው እንደሚለው ሁለት ነጥብ አምስት ቢሊዮን ይደርሳል ብሎ መጪውን ችግር ጠቁመዋል። ሱዶች ሳይቱንግ የተባለው ትልቁ የጀርመን ዕለታዊ ጋዜጣ ደግሞ አተኩሮውን አፍሪካን በመታው ድርቅና ረሀብ ላይ አነጣጥረዋል። ሌሎቹ ጋዜጣዎች ለረሃብና ለስደት መነሻ ምክንያት የሆኑትን ነገሮች አንድና ሁለት ብለው ለአንባቢዎቻቸው መዘርዘሩን ሰሞኑን መርጠዋል። በዚሁ በረሀብ ሳቢያ ወደ አንድ ቢሊዮን የሚጠጉ የአፍሪካ ተወላጆች በየቀኑ ለኑሯቸው የሚሆን በቂ ምግብ አይመገቡም፣ አያገኙም በሚለው አርስቱ ስር የበርሊኑ ጋዜጣ ዴታገስ ሳይቱንግ ለረሃቡ ተጠያቂ ሀብታም ሀገሮችና ትላልቅ የኢንዱስትሪ ዘርፎች ናቸው ብሎ የአፍሪካ ገዢዎችን ሳይረሳ እነሱንም አብሮ ከሰዋል። ይህን የሚሉትንም የሕብረተሰብ ሳይንስ ተመራማሪውን ሚስተር ዣን ሲግለርን አነጋግሮ በአሁኑ ሰዓት በየአምስት ሰከንዱ አንድ ልጅ በአፍሪካ በረሀብ አለንጋ ተጠብሶ እንደሚሞትም አያይዞ አምዱ ላይ አስፍረዋል። ነፍስ ገዳዮች ናቸው የሚለውንም አረፍት ነገር አያይዞ ለቅቋል። ዲቬልት የተባለው ሌላው የጀርመን አገር ጋዜጣ ከአራት ሚሊዮን በላይ የሚሆኑት የአፍሪካ ስደተኞች በኢትዮጵያና በኬንያ በአሁኑ ሰዓት፣ በናይጄሪያና በደቡብ አፍሪካ፣ በሱዳንና በኮንጎ አንዳንዶቹን ብቻ ለመጥቀስ ተሰደው እዚያው የጎረቤት አገራቸው በአፍሪካ ነፍሳቸውን ለማዳን ሸሽተው ይኖራሉ የሚለውን ትንተናውን አቅርበዋል። የስራ ዕድል፣ ትምህርትና ልብስ መጠለያ ቤትና ምግብ፣ ሕክምናና እንክብካቤ፣ ይህን ሁሉ ለእነዚህ ስደተኞች ወደፊት ማን ያቀርብላቸዋል? ብሎ ጠይቆም ከአንባቢዎቹ ይኸው ጋዜጣ ሰሞኑን ተሰናብተዋል። የአፍሪካ ችግር ብዙ ነው፣ መልስ ፍለጋው ደግሞ ቀላል አይመስልም። ይልማ ሃይለሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ